የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 17 2017 ዓ ም ዝግጅታችን ጀመረ። ጋዜጠኝነት ፈተና በኢትዮጵያ እንታሰራለን የሚል ይሄ ሀሳብ የመጣው ዝም ብሎ አይደለም። በጣም ብዙ ጋዜጠኞች ስለታሰሩ በሙያቸው ማሸማቀቆች ስላሉ፣ በእነዚህ በእነዚህ ምክንያት ጋዜጠኛው በተቻለ መጠን ራሱን በማራቅ በአደጋዎች እንኳን በተከሰቱበት ስፍራዎች ላይ ተገኝቶ ሽፋን ለመስጠት የሚያስችል አክሰስ ወይም የመዘገብ እድል ለማግኘት በጣም አዳጋች የሚሆንበት ሁኔታ እየተፈጠረ ነው ያለው። በሚዲያ እና በጋዜጠኞች ላይ እየደረሰ ያለውን ፈተና አስመልክቶ ከባለሙያዎች ጋር ከተደረገው ቆይታ የተወሰደውን የሰማችሁት፣ ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ። ሐሰተኛ መረጃዎች የግለሰብ ሰብዕናን በማጉደፍ ግለሰብን ከማጥላላት አንስቶ በትላልቅ ድርጅቶች ላይ፣ በሀገር ላይ የሚያደርሱት ጉዳት እጅግ በጣም ከፍተኛ ነው። አሁን ደግሞ የሰማችሁት ነፃነት ተስፋ ይባላል የኮሚኒኬሽን ባለሙያ ሲሆን ኢትዮጵያ ውስጥ በማህበራዊ ሚዲያዎች አማካኝነት የሚሰራጭ ሀሰተኛ መረጃን ለመዋጋት እንቅስቃሴ ከሚያደርጉ ባለሙያዎች አንዱ ነው። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ጥር 17 2017 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው ስመኝሽ ቆየና አስማሙ አየነውንን ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰኖዳችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። የምሽቱን መሰናዶ የምንጀምረው ግን ከዓለም ዙሪያ በተሰባሰቡ ዜናዎች ነው። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የዓለም የጤና ድርጅት ኃላፊ የሱዳን ጤና ጥበቃ ላይ ሰባ የድሮን ጥቃቶች መፈጸማቸውን ተከትሎ ጥቃቶች እንዲቆሙ ጠየቁ። በሱዳን ሰሜን ዳርፉር ክልል ውስጥ በሚገኝ አንድ ሆስፒታል ላይ በሰው አልባ አውሮፕላኖች አማካኝነት በተፈጸመ ጥቃት ከሰባ በላይ ሰዎች ሲሞቱ በደርዘን የሚቆጠሩ መቁሰላቸውን ተከትሎ የዓለም የጤና ድርጅት ኃላፊ ትላንት ቅዳሜ በሱዳን በጤና ጥበቃ ሰራተኞችና ተቋማት ላይ እየተፈጸመ ያለው ጥቃት እንዲያቆም አሳስበዋል። አርብ ዕለት የተቋሙ አባላት የስራ ማቆም አድማ ካደረጉ በኋላ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ የሳውዲ ማስተማሪያና የእናቶች ሆስፒታል የማህፀንና የጽንስ ህክምናን ጨምሮ የውስጥ ደዌ ህክምና፣ የቀዶ ጥገና፣ የህፃናት ህክምና እንዲሁም የተመጣጠነ ምግብ ማከፋፈል አገልግሎት የሚሰጥ ብቸኛው በኤልፋሽር የሚገኝ ሆስፒታል እንደመሆኑ መረጋጋት ሊኖረው ይገባል በማለት በኤክስ ማህበራዊ ገጻቸው ላይ አስፍረዋል። ዶክተር ቴድሮስ አያይዘው በሱዳን የተጎዱት ተቋማት በፍጥነት ወደ ነበሩበት ተመልሰው ሙሉ አገልግሎት እንዲሰጡ በጤና ጥበቃው ላይ የሚፈጸሙ ጥቃቶች ሁሉ እንዲቆሙ ጥሪያችንን እንቀጥላለን ብለዋል። ዴሞክራቲክ ኮንጎ አማጽያኑ እያየሉ ባሉበት ሰዓት ከሩዋንዳ ጋር ያላትን ግንኙነት አቋርጣለች። በሩዋንዳ በሚደገፉት አማጽያና በመንግስት ኃይሎች መካከል በዴሞክራቲክ ኮንጎ ቁልፍ በሆነችው ጎማ ከተማ ምስራቃዊ ክፍል ዙሪያ ጦርነት የተቀሰቀሰ ሲሆን በትንሹ አስራ ሶስት የሰላም አስከባሪ ኃይሎችና የውጭ ሀገር ወታደሮች ሲሞቱ በሺዎች የሚቆጠሩ ሰላማዊ ዜጎች ተፈናቅለዋል። ዴሞክራቲክ ሪፐብሊክ ኮንጎም ከሩዋንዳ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣለች። የኤም ሀያ ሶስት አማጺ ቡድን ከሩዋንዳ ጋር በሚያዋስነው ድንበር አካባቢ ከቅርብ ሳምንታት ወዲህ ወደ ሁለት ሚሊዮን የሚጠጉ ሰዎች መኖሪያና የሰብአዊና የጸጥታ ማዕከል ወደ ሆነችው ወደ ጎማ ግዛት በመገስገስ ብዙ ስፍራዎችን ተቆጣጥረዋል። ኮንጎ፣ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ባለሙያዎች ሩዋንዳ ከአስር ዓመት በፊት ከኮንጎ ጦር ተገንጥለው በወጡ ቱትሲዎች የሚመራውን ኤም 23ን ትደግፋለች ሲሉ ወቅሰዋል። ይህም በዋናነት በማዕድን በበለጸገችው ክልል ውስጥ ከሚንቀሳቀሱት በመቶዎች የሚቆጠሩ የታጠቁ ቡድኖች መካከል አንዱ ሲሆን ለረዥም ጊዜ የዘለቀ ግጭት በመፍጠር ከዓለም ትልቁን ሰብአዊ ቀውስን አስከትሏል። የዴሞክራቲክ ኮንጎ የውጭ ጉዳይ ሚኒስትር ትላንት ቅዳሜ ማምሻውን ሀገራቸው ከሩዋንዳ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጣን በመግለጽ በሩዋንዳ የሚገኙ ሁሉም የኮንጎ ዲፕሎማቲክ ሰራተኞች ከሀገሪቱ በአፋጣኝ እንዲወጡ መወሰኑን ተናግረዋል። ሩዋንዳ በጉዳዩ ላይ ወዲያውኑ አስተያየት አልሰጠችም። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሄይቲ መሪ የትራምፕ አስተዳደር ስደተኞችን የመ መለስ እቅድ አስከፊ ይሆናል አሉ። የሂቲ የሽግግር ፕሬዝዳንታዊ ምክር ቤት ፕሬዝደንት የትራምፕ አስተዳደር የእርዳታ መርሃ ግብሮችን ለማገድ መወሰኑ ስደተኞቹ ወደ መጡበት መመለሱና አዳዲስ ስደተኞችን ለመቀበል አለመፈለጉ ለሄቲ አደጋ ይሆናል አሉ። የሄቲ የሽግግር ፕሬዝዳንታዊ ምክር ቤት ፕሬዝደንት የሆኑት ሌስሊ ቮልተር በቫቲካን ከርሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር በመገናኘት አቡኑ ሀገራቸውን እንዲደግፉ ጠይቀዋል። ይህ የፕሬዝዳንቱ አስተያየትም ከሊቀ ጳጳሱ ጋር ከተገናኙ በኋላ ከአሶሽየትድ ፕሬስ ጋር በነበራቸው ቆይታ የተናገሩት እንደሆነ የዜና አውታሩ ዘግቧል። የሽግግር ፕሬዝዳንቱ አክለውም ሄቲን የሚወዱ ሰዎችን በሮች እያንኳኳ ነው። ርዕሰ ሊቃነ ጳጳሱ ሄቲን ይወዳሉ፣ ሀገሪቷንም ለመርዳት ዝግጁ ናቸው ብለዋል። ፕሬዝዳንቱ አያይዘው በሺዎች የሚቆጠሩ ሰዎች ከዶሚኒካን ሪፐብሊክ ወደ ሀገራቸው እየተመለሱ ነው። በየሳምንቱ የቡድን ግጭት ፈጣሪዎች ህዝቡን እያሸበሩ ነው። ይሁን እንጂ ትራምፕ ሄቲን ቆሻሻ ሀገር ናት ብለዋል። ስለዚህ ስለ ሄቲ የሚገዳቸው አይመስለኝም በማለት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በቀደመው የአስተዳደር ዘመናቸው ዩናይትድ ስቴትስ ከሄይቲና ከሌሎች የአፍሪካ ሀገራት የሚመጡ ስደተኞችን መቀበሏን በተመለከተ ተገቢ ያልሆነ ቋንቋ ተጠቅመዋል። በወቅቱ ዋይት ሀውስ ንግግራቸውን ባያስተባብልም፣ ነገር ግን ትራምፕ ለማህበረሰባችን አስተዋጽኦ ሊያበረክቱ የሚችሉ ስደተኞችን ለመቀበል የሚረዱ የስደተኛ ፖሊሲዎችን ይደግፋሉ በማለት መግለጫ ማውጣቱ ይታወሳል። በመጨረሻም ኤሎን መስክ የሚደግፈውን የጀርመን ጽንፈኛ ፓርቲን በመቃወም በሺዎች የሚቆጠሩ ሰዎች ሰልፍ ወጡ። አሜሪካዊው የቴክኖሎጂ ቱጃር ኤሎን መስክ ኦልተርናቲቭ ፎር ጀርመኒ ኤኤፍዲ ወይም በግርድፉ አማራጭ ለጀርመን የተሰኘውን የጸረ ስደተኛ ፓርቲ በድጋሚ መደገፉን ተከትሎ በአስር ሺዎች የሚቆጠሩ ጀርመናውያን ትላንት ቅዳሜ ሰልፍ ወጥተዋል። በጀርመን በሚቀጥለው ወር የህግ አውጪዎች ምርጫ ይካሄዳል። መስክ በምስራቅ ጀርመን ሃሌ ከተማ በሺዎች ለሚቆጠሩ የኤኤፍዲ ደጋፊዎች በቪዲዮ ባደረገው ንግግሩ ፓርቲያቸው ለወደፊቷ ጀርመን ሰናይ ተስፋ ነው ሲል ተናግሯል። ይህ በእንዲህ እንዳለ በበርሊንና በኮሎኝ ከ3 አምስት እስከ አርባ ሺህ የሚደርሱ ሰልፈኞች እንደሚሆኑ ፖሊስ የገመታቸው ቁጥራቸው እጅግ የበዛ ተቃዋሚዎች ትዕይንተ ሰልፍ አድርገዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አደን ገረመው ከዋሽንግተን ዲሲ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሑድ ጥር 17 2017 ዓመተ ምህረት የመስተዋት ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት ከአለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስነው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስቱዲዮችን እስከ ምሽቱ አራት ሰዓት ድረስ የምናስተናግዳችሁ አስማማየ ነው እና እኔ ስመኝሽ የቆየ ነኝ። የምሽቱ ቀዳሚ ዝግጅታችን የሚሆነው የጋዜጠኞች ፈተና በኢትዮጵያ ነው። በኢትዮጵያ በአሁኑ ወቅት ጋዜጠኞች በነጻነት መዘገብ አስቸጋሪ የሆነ መምጣቱን በተለያዩ ሚዲያዎች የሚሰሩ ጋዜጠኞች እና ማህበራት ይናገራሉ። ልክ ነው አስማማው፣ እስር፣ የመረጃ እጦት እና አስቸጋሪ የኢኮኖሚ ሁኔታ ከሚገጥሟቸው ፈተናዎችም መካከል ናቸው። መንግስት የመገናኛ ብዙሀንን በተመለከተ ያወጣቸው ህጎች በትክክል መተግበር እንደሚገባቸውም ገልጸዋል። ይህንን ዘገባ አስማማው ስታዘጋጅ የኢትዮጵያ መንግስት በዚህ ጉዳይ ላይ ምን እንደሚል ለማወቅ ሞክረሃል? በጣም ብዙ ሙከራ አድርጌያለሁ ስመኝሽ። በተለይ ጉዳይ በዋናነት የሚመለከተው የኢትዮጵያ መገናኛ ብዙሀን ባለስልጣን ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። መልካም እንግዲህ፣ ምላሻቸውን ካገኘን በድጋሚ ጉዳዩን ይዘን የምንመለስ ይሆናል። ለዛሬ ግን አንተ በጋዜጠኝነት ሙያ ላይ ከተሰማሩ ጋዜጠኞች ጋር ቆይታ አድርገህ ያዘጋጀኸውን ዘገባ እንከታተል። ኢትዮጵያ አሁን ያለው ሁኔታ ለጋዜጠኞች በነጻነት መስራት አስቸጋሪ መሆኑን የሚናገሩት ከአሜሪካ ድምጽ ጋር ቆይታ ያደረጉ ጋዜጠኞችና የማኅበራት ኃላፊዎች ናቸው። በአሁኑ ወቅት በኢቢኤስ ቴሌቪዥን ከፍተኛ አዘጋጅ ሆኖ የሚሠራው ኤርሚያስ በጋሻው የሚያቀርበው ሀሳብ የግሉ እንጂ የሚሠራበትን ተቋም እንደማይወክል ገልጾ የመረጃ በበቂ ሁኔታ ለማግኘትን ጨምሮ አሁን ያለው ሁኔታ ለጋዜጠኞች ፈታኝ መሆኑን ይናገራል። የተለያዩ የመገናኛ ብዙሃን ባለሙያዎች በእስር ላይ የሚገኙበት ሁኔታ አለ አሁንም በስራ ላይ የሚያሉ መገናኛ ብዙኃን በተለያዩ ሁኔታዎች የሚቸገሩበት ሁኔታ እንዳለ በእለት ተእለት ስራችን የሚያጋጥመን ነው። አንደኛው ትልቁ ችግር መረጃ የማግኘት ጉዳይ ነው። መረጃ ማግኘት አሁንም በጣም አስቸጋሪ ነው። ከፍተኛ የመንግስት የስራ ኃላፊዎች ወይም ተቋማት ሚዛን ለመጠበቅ የምንፈልጋቸውን ጉዳዮች ለመጠየቅ በምንሞክርበት ጊዜ በራቸው አሁንም በቀላሉ የሚከፈት አይደለም። መረጃ ተሰጡም እነሱ በሚፈልጉት ፍሬም፣ አንዳንድ ጊዜ ደግሞ እነሱ ለሚፈልጓቸው የመገናኛ ብዙሀን ብቻ መረጃ የሚሰጡበት ሁኔታ ነው ያለው። አንዳንድ መገናኛ ብዙሀን ደግሞ አክሰስ የማያገኝበት ሁኔታ ያጋጥማል። መግለጫዎች፣ ሁነቶች ኢቨን የመንግስታዊ ሁነቶች ብቻ ሳይሆን አደጋዎች እንኳን በተከሰቱበት ስፍራዎች ላይ ተገኝቶ ሽፋን ለመስጠት የሚያስችል አክሰስ ወይም የመዘገብ እድል ለማግኘት በጣም አዳጋች የሚሆንበት ሁኔታ እየተፈጠረ ነው ያለው። በነገራችን ላይ መረጃ ያለመስጠት ችግር የመንግስት ተቋማትና የስራ ኃላፊዎች ላይ ብቻ የሚስተዋል አይደለም። ክሪቲካል የሆኑ ምሁራን ኢቨን ህዝቡ ሁሉ ሳይቀር በጣም የህዝቡን ድምፅ የሚያሰማ ሚዲያ እንዲኖር ይፈልጋል። ነገር ግን መረጃ ለመስጠት ፈቃደኛ የማይሆንበት ሁኔታ አለና ይሄ በጣም አስቸጋሪ ሁኔታ ነው። ሌላው የውይይቱ ተሳታፊ የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባተ በበኩሉ የጋዜጠኞች ተደጋጋሚ ስርን ጨምሮ በሀገሪቱ ያሉ የጸጥታ ሁኔታ ጋዜጠኞችን ለፍርሃት በመዳረግ ስራቸውን በነጻነት እንዳይሰሩ ምክንያት እየሆነ ነው ይላል። እንታሰራለን የሚል ይሄ ሀሳብ የመጣው ዝም ብሎ አይደለም። በጣም ብዙ ጋዜጠኞች ስለታሰሩ በሙያቸው ከተለያየ ፖለቲካ እንትኖች ጋርም ማገናኘት ስላለ ማሸማቀቆች ስላሉ በእነዚህ በእነዚህ ምክንያት ጋዜጠኛው በተቻለ መጠን ራሱን በማራቅ የመንግስት ትኩረት ይሆናሉ፣ መንግስትን ያስቀይማሉ ብሎ የሚያስባቸውን ጉዳዮች ደፍሮ ያለመዘገብ። እነዚህ እነዚህ አመለካከቶች እየሆኑ ካሉ ነገሮች ህጉ የተሳሳቱ ዘገባዎች ቢኖሩ እንኳን ስህተቱን በተሰራበት ሚዲያ ያስተባብላል የሚል የራሱ የተቀመጠ ነገር አለ ግን ገና ባልተረጋገጠ ሁኔታ ጋዜጠኞች ይታሰራሉ፣ ከተለያየ የፖለቲካ ፓርቲዎች ጋር ማገናኘት፣ በወንጀሎች መክሰስ እና ቶሎ ፍርድ ቤት ያለ መቅረብ ብዙ ነገሮች ስላሉ፣ በዚህ በዚህ ምክንያት ጋዜጠኛው በቻለው መጠን ሁሉ ከመንግስት ጋር ያላትመኛል፣ ያጋጨኛል ከሚሉ ነገሮች ራስን ማራቅ አለ። ሌላው ችግር እንደ ማንኛውም የሌሎች ሙያዎች ተዘዋሮ ለመስራት መቸገር ነው። አሁን ከአዲስ አበባ ውጪ ለመጓዝ በጣም ችግር ሆኗል። ጉዞ የግድ በአየር መሆን አለበት። በመኪና ልጓዝ ብትል ለተለያዩ ነገሮች ትጋልጣለህ። ሌላው እንዲሁ ያለው የኢትኒክ ማርጂናላይዜሽንም በጣም ትልቅ ችግር ነው ብዬ አስባለሁ። ምክንያቱም የሆነ ዘገባ ለመስራት የሆነ ክልል መሄድ አለብህ። ከዛ ክልል ጋር የሚገናኙ ግጭት ውስጥ ሊከቱ የሚችል ያላትሙ የሚችሉ ነገሮች ብዙ ነገሮች አሉና እነዚህ እነዚህ ነገሮች እንዳሉ ሆነው ሌላው የአቅም ችግርም አለ የአቅም ግንባታ ላይ የሚሰሩ ሚዲያ ሚዲያዎች በገንዘብ ችግር ምክንያት ከስርጭት እየተቋረጠ ነው። ከአምስት ዓመት በፊት በኢትዮጵያ አስተዳደር ለውጥ ሲደረግ መንግሥት ሚዲያዎችን በተመለከተ የሕግ ማሻሻያዎችን ጨምሮ የወሰዳቸው እርምጃዎች ምህዳሩን ለማስፋት ባላቸው አስተዋጽኦ አድናቆት ተችሎት የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ይህንን የሚቀይሩ የጋዜጠኞች ተደጋጋሚ ስርና ስወራ መከሰታቸው በማንሳት የመብት ተሟጋቾች ይከሳሉ። የጋዜጠኞች መብት ተሟጋች የሆነው ሲፒጄ ጥር 9 2017 ዓ ም ባወጣው የቅርብ ጊዜ ሪፖርቱ ኢትዮጵያ ጋዜጠኞችን ላስከፊ ስር ከሚዳርጉ ቀዳሚዎቹ የአፍሪካ ሀገራት መካከል አንዷ መሆኗን አስታውቋል። በአሁኑ ወቅት ስድስት ጋዜጠኞች በእስር ላይ እንደሚገኙ የገለጸው ሪፖርቱ አምስቱ በሽብር ወንጀል የተከሰሱ መሆናቸውንና ይህም እስከ ሞት ድረስ ሊያስፈርድ የሚችል ስለመሆን ይጠቅሳል። በቱርክ አንካራ በሚገኘው ሐጂ ባይራም ቬሊ ዩኒቨርሲቲ በጋዜጠኝነት የሦስተኛ ድግሪ ትምህርታቸውን የተከታተሉ የሚገኙት አቶ ይበልጣል በላይነህ በጋዜጠኞች ላይ የሚደርሱ ጫናዎች በተለይም የግል ብዙሃን መገናኛዎችን ከገበያ እንዲወጡ በማድረግ የሀሳብ ብዝሃነትን የሚገድብ ነው ይላሉም። የፖለቲካል ፕሬሽር ወይም ደግሞ ጫና ከፖለቲካ ኢንቫይሮንመንት ላይ እንዲሁም ደግሞ የኢኮኖሚ ችግርም እንዲሁም በርካታ ሚዲያዎች ከገበያው እየወጡ ነው፣ በርካታ ጋዜጠኞችን ስራቸውን እየለቀቁ ነው ብለዋል። ይህ ደግሞ በቀጣይ እልባት ካላገኘ የሚዲያ ኢንዱስትሪ እየጠበበ የተወሰኑ ማለት በተለይም አሁን እንደምናየው አብዛኞቹ ከገበያ እየወጡ ያሉት የግል ሚዲያዎች ናቸው። በርካታ ስቲል ለመንግስት ወይም ለሴቱ አፕሌት የሆኑ ሚዲያዎች እስቲል ገበያ ላይ ናቸው። ስለዚህ ወደፊት የግል ሚዲያዎችን የማናያበት ሁኔታ ሊፈጠር ይችላል። በዚህ ተቀጠለ። የአሜሪካ ድምጽ በዚህ ጉዳይ ላይ የኢትዮጵያ መገናኛ ብዙኃን ባለስልጣን ኃላፊዎችን ምላሽ ለማካተት ጥረት ያደረገ ቢሆንም ሊሳካ አልቻለም። ይሁንና ከዚህ በፊት የጋዜጠኞች እስርና ስወራን በተመለከተ ከፋና ብሮድካስቲንግ ኮርፖሬት ጥያቄ ቀርቦላቸው የነበሩት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጉዳዩ ህግን የማስከበር እንጂ ጋዜጠኝነትን ማፈን አይደለም ሲሉ ተከላክሎ ነበር። በሚሰሩት የሽብር ስራ በሚሰሩት የአመፅ እንቅስቃሴ ባካሄዱት ለዝርፊያ ቡድኖች ከለላና መከታ ሆኖ በመገኘታቸው እና ከዚህ ግዝ ትስስር ስላላቸው ብቻ ነው እንጂ መንግስትን በመተቸታቸው አይደሉም። መንግስትን በመተቸት አሁንም በጣም በሺዎች የሚቆጠሩ አሉ ያልተነኳሉ የተለያዩ የመንግስት ጉድፈቶችን በማውጣት አይደለም። ከዚህ ጋር የሚያያዝ ተግባር አይደለም። በዋነኛነት የተደራጀ የህገወጥ ቡድኖች ማስፈጸሚያ በመሆናቸው ለዚህ ደግሞ ጥብቅና የሚቆሙና አንዱን ህዝብ ከሌላ ህዝብ ጋር የሚያጋጭ ስራ ላይ ስለተሰማሩ ነው። ይሄ ደግሞ ህግ ማስከበር ነው። ማንኛውም ሰው ጋዜጠኛም ቢሆን ኃላፊም ቢሆን እኔም ቢሆን አንተም ብትሆን ከህግ በታች እንጂ ከህግ በላይ አይደለንም። ስለዚህ ህግ ሲከበር ነው የሚዲያ ህግ የሚከበረው። ህግ ከሌለ፣ ስርዓት ከሌለ ዜሮ ነው ዲሞክራሲ እና ዜሮ ነው ፍሪደም ኦፍ ስፒች የነፃ የመናገር ነፃ የማተም ነፃ የምናምን የሚባለው ህግና ስርዓት ሲኖር በ2013 ዓ.ም ተሻሽሎ የወጣው የመገናኛ ብዙሃን አዋጅ አንቀጽ 48 ላይ በመገናኛ ብዙሃን ነጻነት ላይ የሚከሰት ጣልቃ ገብነት ተጽዕኖ፣ ጥቃትንና የደህንነት ስጋትን ጨምሮ ህገ መንግስቱን በመጻረር የፕሬስ ነጻነትን የሚያደናቅፍ አሰራር ከተፈጸመበት በፌዴራል ከፍተኛው ፍርድ ቤት ክስ ወይም አቤቱታዊ ማቅረብ መብት እንዳለው ይደነግጋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባት እንደሚለው ግን እነዚህ የከለላዎች በአሁኑ ወቅት በትክክል እየተተገበሩ አይደለም። ብዙዎቹ ጋዜጠኞች የህግ ከለላ እያገኙ አይደለም። ለዚህ ማሳያ የሚሆንም ከዚህ በፊት በጋዜጠኝነት ሙያቸው ሰሩት በተባለው ዘገባ ምክንያት በህግ ቁጥጥር ስር የዋሉ ጋዜጠኞችን ነው ማሳያ የምናደርገው እና እና እነዚህ ጋዜጠኞች ዞሮ ዞሮ ሀሳብን በነጻነት የመግለጽ መብታቸውን ተጠቅመው ነው የሰሩት እና ሀሳባቸውን ስለገለጹ ነው ማህበሩ የሚያምነው። የታሰሩበት ማረሚያ ቤት ድረስ ሄደን ጠይቀን ችሎት ላይ ሁሉ ለመገኘት ሁሉ ሞክረን ነገሩን ለመረዳት ሞክረናል። በተደጋጋሚም በህግ ቁጥጥር ስር የዋሉ ጋዜጠኞች ከእስር እንዲለቀቁ፣ በሙያቸው ብቻ እንዲጠየቁ በተደጋጋሚ በመግለጫም ጠይቀናል እና የተረዳነው ነገር ጋዜጠኞች የህግ ከለላ አያገኙም። ለዘገባ በሚሄዱበት ወቅት ከጥበቃ ጀምሮ ህግ እናስከብራለን የሚሉ እንደ ፖሊስ ያሉ አካላትም ህጉን አክብረው አይደለም በቀላሉ በቁጥጥር ያውሏቸዋል። መረጃ የማግኘት መብት እንዳላቸው ይሄንን አያከብሩልም፣ አያከብሩም። ፈቃድ አምጡ፣ ደብዳቤ ጻፉ የሚሉ ነገሮች፣ ፈቃድ የላቸውም የሚሉ ክልከላ በብዛት መሰረት ያደረጉ ነገሮች ይሰራሉ። ከዛ ውጪ ስህተት ሲኖር እንኳን ስህተት መኖሩ የሚስተናገድበት የራሱ አሰራር ቢኖረውም ለምሳሌ የተሰራው ዘገባ ስህተት ካለው የቁጥር የይዘት የተለያዩ ዘገባዎች ስህተት ካለው የሚታረምበት የራሱ የሆነ አሰራር አለው እና እንዲያስተባብሉ የሰሩትን ዘገባ ስህተት መሆኑን ይቅርታ እንዲጠይቁ ይህን ይህን የሚፈቅድ የራሱ የሆነ አሰራር ቢኖርም በህጉ ቁጥጥር ስር ይውላሉ። በሰዓቱ ፍርድ ቤት አይቀርቡም። ህጉ ላይ ኢቭን እንደ ማንኛውም ዜጋ የተቀመጠላቸው መብት እንኳን ሳይከበር ለወራት ለአመታት እስር ላይ የቆዩ ብዙ ጋዜጠኞች አሉ። አሁንም እስር ላይ ያሉ አሉ። እንደ ማህበር የምናምነው ብዙ ጋዜጠኞች ደህንነታቸው አስተማማኝ አይደለም፣ ህጉም እየተከበረ ነው ብለን አናምነም። በዚህ ጉዳይ ላይ ባጭሩ ይሄን ነው የምለው እና ጋዜጠኞች መብታቸው እንዲከበር ነው። ይሄ ማህበርም የተቋቋመው በቻልነው መጠን ሁሉ የጋዜጠኞች መብት እንዲከበር በመግለጫም ውይይቶችም ላይ እንዲሁም ከተለያዩ የመንግስት ተቋማት ጋር በሚደረጉ ውይይቶች ላይ እየተገኘን የጋዜጠኞች መብት እንዲከበር ለማድረግ እየሞከርን ነው ግን ብዙ ቻሌንጅ ነው ያለው በተለይ በአስቸኳይ አዋጅ በታወጀበት ጊዜ አሁን ግጭት ውስጥ ግጭት አካባቢ ለምሳሌ አማራ ክልል ኦሮሚያ ክልል እነዚህ አካባቢዎች ላይ ዘገባዎችን መስራት በጣም አስቸጋሪ ሆኗል ተዘዋውረው መስራት አልቻሉም ህገ መንግስቱን ጨምሮ በቂ የህግ ማዕቀፍ አለ የሚለው ኤርሚያስ በጋሸው በበኩሉ ችግሩ በበቂ ሁኔታ ተግባራዊ አለመደረጋቸው ነው ይላል የዘረዘር ናቸው ችግሮች ከመንግስት ሳይድ ወይም አጠቃላይ በሀገሪቱ ያለውን የሚዲያ ላንድስኬፕ ወይም የመገናኛ ብዙሀን ምህዳር በተመለከተ ያለው ችግር ስንዘረዝር በአብዛኛው በመንግስት ወይም በተቋማት ያለውን ሁኔታ ነው ለማንሳት የሞከርነው። ይሄ ማለት የመገናኛ ብዙሀን እየሰሩበት ያለው ሁኔታ ሙሉ በሙሉ ችግር የሌለበት ተደርጎ መታሰብ የለበትም። በሚዲያውም ሳይድ እንግዲህ ሚዲያ ስንል የትኛው ሚዲያ ነው የትኛው ሚዲያ አይደለም የሚለውን ለጊዜው ሁሉም የሚዲያ ስራ እየሰራ ያለውን አካል በሙሉ ከግምት አስገብትን ስንመለከተው ከሙያ ብቃት አቅም ማነስ ጀምሮ የተለያዩ ችግሮችም በዚህም በእኛም በኩል የሚታዩ ችግሮች አሉ። ሚዛናዊነታቸውን ያልጠበቁ በጣም የተጋነኑ ከአውድ የወጡ ዘገባዎች የሚስተዋሉበት ሁኔታ አለ። ዲጂታል ወይም በሚዲያ ላይ ወይም በዩቱብ የሚተላለፉ ነገሮችን ስትመለከት የሀገርን ናሽናል ኢንትረስት ወይም ናሽናል ሴኩሪቲ ከግምት ያላስገቡ ሆነ ተብለው አንድ ጉዳይ ላይ ትኩረት ማድረግ ወይም ሆነ ሆነ ብሎ አንድ ጉዳይን መተው እንዲህ እንዲህ አይነት ነገሮችም ይስተዋላሉ። ይሄ ከዚህኛውም ሳይድ ያለ ነው። በተለይ ዲጂታል ሚዲያ ደግሞ በተመልካች ብዛትና በክሊክ ብዛት የሚገኝ ነገር ስለሆነ እንዲህ አይነት ዝንባሌዎችም ይታያሉ። በአጠቃላይ ግን ያለው ሁኔታ በተለይ ችግሮቹ የሚዲያ ላንድስኬፕ አሁን ምን ያለበት ሁኔታ የሚፈጥረው ችግር አለ። ሚዲያ እንግዲህ አራተኛ መንግስት ተደርጎ ነው የሚታሰበው። በሕዝብና በመንግስት መካከል ድልድይ እንዲሆን ነው የሚታሰበው። ወች ዶግ ወይም ደግሞ የሕዝቡን ችግር ድምፅ ሆኖ እንዲያሰማ ነው የሚጠበቀው። መረጃ እንዲሰጥ ነው የሚጠበቀው። ኢንፎርምድ የሆነ ወይም መረጃ ያለው ዜጋ እንዲፈጠር ነው የሚያደርገው። ነገር ግን ቅድም እንዳልኩት ለምሳሌ አንዱን እንኳን ችግር ብናነሳ ሚዛን እንዲጠብቅ ወይም ባላንስ የሚፈልጉ ጉዳዮችን ስንጠይቅ መልስ ማናገኝ ከሆነ የህዝቡ ድምፅ መሆን የማይቻልበት ሁኔታ፣ ችግሮች ለመፍታት የራሳችን አስተዋጽኦ ማድረግ የማንችልበት ሁኔታ ይፈጠራል ማለት ነው። ይሄ በጊዜ ሂደት ህዝብና መንግስትን እያራራቀ እያራረቀ ይሄዳል። ከተጠያቂነት ጋር በተያያዘ እኔ ጋዜጠኛ ካጠፋ መጠየቅ አለበት ብዬ አምናለሁ። መጠየቅ ያለበት ግን ሀገሩ ላይ ባለው በስራ ላይ ባለው የህግ ማዕቀፎች ነው ቅድም የሕግ ከለላ ጉዳይ ሲነሳ ጉዳዩ የሕግ ከለላ ነው ብዬ አላምንም። ሕጉ በስራ ላይ ያለው ሕግ መተግበር አለመቻሉ ነው። ለምሳሌ የመገናኛ ብዙሀን አዋጅ፣ ማንኛውም ጋዜጠኛ በጋዜጠኝነት ስራው ምክንያት ጥፋት ካጠፋ ለእስር ሳይዳረግ በውጭ ሆኖ ጉዳዩን እንዲከታተል ይደነግጋል። ነገር ግን ይሄ አዋጅ እየተተገበረ አይደለም። ሶ ይሄ አዋጅ ተግባራዊ እንዲደረግ የሚመለከታቸው የሕግ አካላት ኮሚትመንት ወይም ቁርጠኝነት ሊኖራቸው ፈቃደኝነት ሊኖር ይገባል በመንግስት ደረጃ ብዬ አስባለሁ። ሌላኛው ምናልባት እስካሁን ጥቅም ላይ ሊውል ያልቻለው እና ብዙ የሚዲያውን የጋዜጠኞችን ጉዳይ ወይም የመገናኛ ብዙሀን ጉዳይ ሊፈታ ይችላል ብዬ የማስበው የኢትዮጵያ መገናኛ ብዙሀን ምክር ቤት የሚዲያ ተቋማት ስብስብ ነው። ያ ስብስብ በማንኛውም በሚዲያ ስራ ላይ የተፈጠረን ችግር በዳኝነት የሚፈታ አሰራር አለው። ለዚህ የሚሆን መሰረተ ልማት ቢሮ ባለሙያዎች መድቦ ያንን ነገር እያደረገ ነው። ነገር ግን ማንም መብት የተጣሰ ብሎ ችግር ተፈጠረ፣ ሀሰተኛ መረጃ ተሰራጨብኝ እንዲሆነብኝ ብሎ የተጠቀመበት የለም። ሶ መንግስትም አሁን በጎረቤት ሀገሮች ላይ እንዲህ አይነት አሰራሮች በጣም የተለመዱ ናቸው። ኢቨን ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ለእነዚህ የዳኝነት አካላት ወይም ለሚዲያ ካውንስሉ ሀሳባቸውን ያቀርባሉ። ስተት ፈጸመ የተባለው አካል እዛ ቀርቦ ዳኝነት የሚያገኙበት ሁኔታ ይፈጠራል እና ይሄንን የሚዲያ የኢትዮጵያ መገናኛ ብዙኃን ምክር ቤት ያበጀውን አሰራር የመንግስት ኃላፊዎችን መንግስትም ኢቭን ባለሙያዎችን፣ ሚዲያዎችን ብንጠቀምበት ብዙ ያለውን ሁኔታ ሊያስተካክል ይችላል ብዬ አስባለሁ። የብዙሀን መገናኛዎችና ጋዜጠኞች በነጻነት የሚሰሩበት ሁኔታ መፍጠር እና ኢኮኖሚ አቅማቸውን ማጠናከር ይገባል የሚሉት ደግሞ ባለሙያው አቶ ይበልጣል በላይ ናቸው። ሚዲያዎች ከመንግስት ብቻ ሳይሆን ራሷ ሚዲያዎች ይህን የኢኮኖሚ ችግር ለመፍታት ገቢ ምንጫቸውን ዳይቨርሲፋይ ማድረግ አለባቸው ብዬ አስባለሁ። ምንድነው የተለያዩ ለምሳሌ የተለያዩ ሚዲያዎች የቴሌቪዥን ክራይ የሚል አለ እና ለስቴት ሚዲያው ብቻ ሳይሆን ከዚህ ለቴሌቪዥን ክራይ ተብሎ አሁን ለምሳሌ እኔ በምኖርበት ቱርክ ምንድነው የሚያደርጉት ለቴሌቪዥን ክራይ ተብሎ ከኤሌክትሪክ ከውሃና ከነዳጅ ቢል ጋር አብሮ የቴሌቪዥን ክፍያ ይከፍላል። ይህ የተሰበሰበው ገቢ ለሌሎች ለግል ሚዲያዎች ነው የሚከፋፈሉ። አንደኛ በዛ አይነት መልኩ መንግስት ሰብሲዳይዝ ማድረግ ይችላል። ሁለተኛ ነገር ደግሞ ሚዲያዎች ከውጭ እቃዎችን ሲያስገቡ ካሜራ ሆነ ሌሎች ቁሳቁሶችን ሲያስገቡ ከቀረጥ ነፃ የሚያስገቡበት ወይም ደግሞ በአነስተኛ ቀረጥ የሚያስገቡበት ሁኔታ ቢመቻችላቸው፣ እንዲሁም ሌላ ሚዲያ ተቋማት አሁንም ከአለም አቀፍ ተቋማት ጋር ለመነጋገጥ ለጋዜጠኞቻቸው ትሬኒንግ ወይም ደግሞ ስልጠናዎችን ቢሰጡ በጋዜጠኝነት መር በጋዜጠኝነት ኤቲክስ ዙሪያ ስልጠናዎችን ቢሰጡ መልካም ይመስለኛል። እንደዚሁም ኤቨንቶችን፣ ኮንፈረንሶችን እያዘጋጁ በሚዲያ ዙሪያ ስልጠናዎችን መስጠት ይችላሉ። ኮንፈረንሶችን እያዘጋጁ ራሳቸውን ፕሮሞት እያደረጉ በዚህ መልኩ ገበያቸውን ሊያሳድጉ ይችላሉ። ራሳቸውን ፕሮሞት ሊያደርጉ ይችላሉ፣ ሚዲያዎች ማለት ነው ሌላው ደግሞ አንዱ የጋዜጠኞች የደህንነት ስጋትም ማለት ነው። እና ይሄ እንግዲህ ለጸጥታ አካላት በቂ የሆነ ስልጠና መሰጠት አለበት። ጋዜጠኞች ጥፋት በሚያጠፉበት ጊዜ እንደት መያዘር እንዳለባቸው ሂደቱ ላይ ራሱ በተደጋጋሚ የሚያጋጥሙ ክፍተቶች አሉ። እነሱን ለመፍታት መንግስት መስራት አለበት ብዬ አስባለሁ። ሌላው የጋዜጠኝነት አሁን ኢትዮጵያ ውስጥ ጋዜጠኝነት ሁሉም በቃ ማይክ ያዘ ሁሉ ጋዜጠኝነቱ ሙያ ውስጥ የሚገባበት ሁኔታ አለ ና ምንድነው እንደ ሌሎች ሀገራት የጋዜጠኝነት ፈቃድ የሚለው ለምሳሌ የሜሪካ ዶክተር ፈቃድ እንደሚሰጠ ሁሉ የጋዜጠኞችን ፈቃድ የሚሰጡ ና ማንም ሰው ዘሎ የማይገባበት ሙያ ቢሆን ና ሁሉም ለሚሰራው ዜና፣ ለሚሰራው ዘገባ፣ ለሚሰራው ዶክመንተሪ ኤኒ ካይንድ ኮንቴንት ተጠያቂ የሚሆንበት ኃላፊነት የሚወስድበት ሁኔታ ቢመቻች የተሻለ የሚዲያ አትሞስፌር ይኖራል ብዬ አስባለሁ። መንግስት የሀሳብ ነፃነትን ማክበር አለበት የሚለው ሳሙኤል በበኩሉ የጋዜጠኞች እስርን ጨምሮ መፍትሄ ይፈልጋሉ ያላቸውን ጉዳዮች እንደሚከተለው ያስረዳል። የተጠያቂነት ጉዳይ ጋዜጠኛው እንደ ማንኛውም ሰው ሕጉ በሚፈቅደው መሰረት ሊጠይቅ ይችላል። ሊጠይቅም ይገባል፣ አጥፊ ካለ። ትልቁ ነገር ግን ጋዜጠኝነት ጋር ሲመጣ እና በቁጥጥር ስር እየዋሉ ያሉ ጋዜጠኞችን ስናይ ብዙዎቹ ከፖለቲካ ጋር በማገናኘት ለማሰር እንዲመች ከሆነ አካል ጋር በማያያዝ በማጣበቅ የሚደረጉ እስሮች በመሆኑ ምክንያት የጋዜጠኞችን እስር ውስብስብ ያደርገዋል። ስለዚህ ብዙዎቹ ጋዜጠኞች መፍትሄ እያገኙ ያሉት የፖለቲካ የሆነ ነገር ሲኖር ወይ ምህረት ይባላል፣ ኦር የተከሰሱበት ጉዳይ እልባት ሳይሰጠው ዝም ብሎ ይፈታሉ። የሆነ ሰዓት ላይ ከፈለጉ ያስሯቸዋል። አንዳንዶቹን በቃ የተለመደ አድራሻቸው ስለሚታወቅ የጸጥታ አካላት ወክ እያደረጉ ሄደው ነው የሚያስሯቸው እና ለምን እንደሚያስሩ እንደሚታስሩ አይታወቅም። ሲለቀቁ ለምን እንደሆነም አይታወቅም። የተከሰሱበት መዝገብ እልባት የብዙዎቹ አያገኝም። ስለዚህ በሕጉ እንዲተገበር ነው የእኛ አንዱ ትልቅ መፍትሄ ብለን የምናስበው እንደ ማህበር ይሄ ሕግ እንዲከበር ነው። ሌላው ጋዜጠኞች ከምንም በላይ በአይናቸው ማየት አለባቸው፣ ምስክሮችን፣ ታዛቢዎችን ራሳቸውም የራሳቸውን መልከታ የተካተተበት ዘገባ እንዲሰሩ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። በፈለጉት ዘገባ መስራት በሚፈልጉበት አካባቢ ተዘዋውረው ትክክለኛ መሬት ላይ እውነተኛ የሆነ አሳታፊ የሆነ ዘገባ መስራት የሚቻለው ጋዜጠኞቹ በአካል ሄደው ማየት ሲችሉ ነው። እና ይሄ ሁኔታ በተለይ ከቅርብ ጊዜ ወደዚህ እየተባባሰ ስለመጣ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። ይሄን ነው መፍትሄ የምንለው። ከዛ ውጪ ሚዲያዎች ደግሞ የተሻለ አቅም እንዲኖራቸው እራሱ መንግስት በዋናነት እዚህ ላይ መስራት አለበት ብለን እናስባለን። ከሚዲያ ጋር ሚዲያ አቅም ግንባታ ላይ የሚሰሩ ተቋማት እንዲመጡ እንፈልጋለን። ከአራት ከአምስት ዓመት በፊት መጥተው የነበሩ ብዙ ዓለም አቀፍ ተቋማት ከሚዲያ ጋር ከጋዜጠኞች ጋር የሚሰሩ ተቋማት እየወጡ ነው እና አንዱ ችግር ዞሮ ዞሮ ኢትዮጵያ ውስጥ ያለው የሚዲያ ሕግ የሚያሰራ አይደለም። እንደ ልባችን መስራት አልቻልንም፣ መንግስት ቃል በገባው መሰረት አልፈጸመልንም የሚል ምክንያት ነው የሚሰጡን ኢንፎርማሊ ስናውራቸው። እና ከምንም በላይ ሀሳብን የመግለጽ ነጻነት እንዲከበር የመንግስት አስተዋጽኦ ትልቅ ነው እና ከምንም በላይ ይህን እንዲያከብር፣ ከዛ ውጭ በየተቋማቱ ያሉ አመራሮች ስለ መረጃ ነጻነት በቂ ስልጠና እንዲሰጣቸው ማድረግ፣ የህዝብ ግንኙነቶች እንደዙ ተከታታይ የሆነ የሙያዊ ስልጠና እንዲያገኙ ማድረግ፣ በዚህ ህግ መሰረት ደግሞ መረጃ ለህዝብ እና ለሚዲያ ተደራሽ በማያደርጉት ላይ ተጠያቂነት እንዲሰፍን መደረግ አለበት ብዬ ያምናለሁ። የኢትዮጵያ መንግስት የውጭ ምንዛሬ ፖሊሲ ለውጥ ማድረጉን ተከትሎ ስርጭቶቻቸውን በሳተላይት ያስተላልፉ የነበሩ የቴሌቪዥን ጣቢያዎች ክፍያው በመወደዱ ምክንያት ስርጭት ማቆማቸውን መግለጻቸው ይታወሳል። ከአሜሪካ ድምፅ ጋር ቆይታ ያደረጉት የሚዲያ ባለሙያዎችም አሁን ያለው ሀገራዊ ኢኮኖሚያዊ ሁኔታ የጋዜጠኛውን ኑሮ ፈታኝ እንዳደረገውም ጨምረው ገልጸዋል። ለአሜሪካ ድምፅ አስማማው አየነው ዋሽንግተን ዲሲ እንደ እስር የመረጃ ጦት እና አስቸጋሪ የኢኮኖሚ ሁኔታ የመሳሰሉ ፈተናዎችን አስመልክቶ ባለሙያዎችን በማናገር የተጠናቀረውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶ ነው እያቀረብን ያለ ነው። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ አት ቪኦ አማሪክ የፌስቡክ ሃሽታግ ቪኦ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው ተከተሉን አስተያየቶቻችሁንም አጋሩን ተከታዩ መሰናዷችንም እዚሁ ሚዲያና የመረጃ ስርጭት ላይ ያቆየንና ና ሀሰተኛ መረጃ በኢትዮጵያ እየደቀነ ያለውን ፈተና እንዲሁም ይህን ችግር ለመቅረፍ እየተደረገ ስላለ እንቅስቃሴ ያስቃኘናል። አፍሪካ ውስጥ ከስድስት መቶ ሚሊዮን በላይ የኢንተርኔት ተጠቃሚዎች እንዳሉ የአፍሪካ ስልታዊ ጥናት ማዕከል መረጃ ያሳያል። በሚሊዮን የሚቆጠሩት ሰዎችም ዜናዎችን በፍጥነት ለማግኘት በዋናነት ማህበራዊ ሚዲያዎችን ይጠቀማሉ። ሆኖም በየጊዜው እየጨመረ የሄደው ሆን ተብሎም ሆነ ባለማወቅ የሚሰራጭ መረጃ መጠን የማህበራዊ ሚዲያ አጠቃቀምን ፈታኝ አድርጎታል። ይህን ችግር ለመቅረፍ በዓለም ዙሪያ የተለያዩ ጥረቶች ይደረጋሉ። በኢትዮጵያም በአንድ ወቅት ሚዲያ ተቋማት ሲሰሩ የነበሩ ጋዜጠኞች የተመሰረተው ሀቅ ቼክ የተሰኘ ተቋም የሀሰተኛ መረጃዎችን ስርጭት ለመቀነስ ጥረት እያደረገ ይገኛል። ስመኝሽ የተቋሙ አስተባባሪ የሆነው ኪሩቤል ተስፋይን ና በማህበሩ የተሰለጠኑ መረጃ አጣሪዎችን አነጋግረሽ በመረጃ ማጣሪያ ዙሪያ የሚሰሩ ስራዎችን ቃኝተሻል። እሱን ተከታትለን እንመለስ። ቀደም ሲል በህትመት ሚዲያዎች ላይ በጋዜጠኝነት ይሰራ የነበረው ና አሁን በኮሚኒኬሽን ሙያ የተሰማራው ነጻነት ተስፋዬ ከሁለት ዓመት በፊት በሰሜን ኢትዮጵያ የተካሄደውን ጦርነት በመቃወም ዋሽንግተን ዲሲ ላይ የተካሄደ አንድ ሰላማዊ ሰልፍ በማህበራዊ ሚዲያ በሚከታተልበት ወቅት አስደንጋጭ ምስል መመልከቱን ያስታውሳል። ምስሉ አንዲት ሴት አንድን ብሔር የሚያጥላላ ጽሑፍ ይዛ ያሳያል። የምስሉን እውነተኛነት የተጠራጠረው ነጻነት ፎቶውን ማጣራት ነበረበት። ብዙ ህዝብ መሀል የእሷ ፎቶግራፍ ጎላ ብሎ በጣም ቀርቦ የተነሳ ነውና እዛ ላይ ይዛ ወጣሽ ተብሎ ፖስት የተደረገው ጽሁፍ አንድን ብሔር የሚያጥላላ ጽሁፍ ነው። ይህ ደግሞ ኢትዮጵያ ተከባብረን በምንኖርባት አገር ላይ እንዲህ አይነት አንድን ክፍል ብቻ ለይቶ ያውም እንዲህ አይነት ትልቅ ሰልፍ ላይ ይወጣል ተብሎ አይጠበቅም። ስለዚህ ወዲያውኑ የእሷን ፒክቸር ሰጠሁት ለጎግል ኢሜጅ ሪቨርስ ቼክ እንዲያደርግልኝ። ከዛ ወዲያውኑ እሷ የያዘችው መፈክር ላይ ያለው ጽሁፍ ሌላ ነው። እዚህ ደግሞ ተጽፎ የወጣውና ይዛዋለች የተባለው መፈክር አንድ አይደለም። እንዲ በደንብ አሉ። እንደዚ አይነት የሚወጡ ሆን ብለው ዲዛይን ተደርገው የሚወጡ ጽሁፎች አሉ፣ ፎቶግራፎችም አሉ። ማህበራዊ ሚዲያን በብዛት ለስራው የሚጠቀመው ነጻነት በጽሁፍ በምስል በድምፅና በቪዲዮ የተቀነባበሩ ሀሰተኛ መረጃዎች በስፋት ሲሰራጩ ማስተዋሉን ይናገራል። ሀሰተኛ መረጃ ከግለሰብ በተጨማሪ በሀገር ደረጃ ለጥፋት ሲዳርጉም አስተውሏል። በዚህም ምክንያት ሀቅ ቼክ የተሰኘው ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሰጠውን ሀሰተኛ መረጃዎችን የማጣራት እና እውነቱን ለሕዝብ የማድረስ ስልጠና መውሰዱን ይገልጻል። ሀሰተኛ መረጃዎች የግለሰብ ሰብእናን በማጉደፍ ግለሰብን ከማጥላላት አንስቶ በትላልቅ ድርጅቶች ላይ፣ በሀገር ላይ የሚያደርሱት ጉዳት እጅግ በጣም ከፍተኛ ነው። እንደገና የሚጠቀሙበት ዘዴ ደግሞ ከተራ አሉባልታ ተነስቶ አሁን ዲፕ ፌክ ወደሚባለው በጣም ቴክኖሎጂን የመጠቀም እና ኤአይን አርቲፊሻል ኢንቴሊጀንስን ተጠቅሞ የተለያዩ ነገሮችን የማስተላለፍ ስራ ስለሚሰራበት በዚህ ላይ በየጊዜው ራስን አፕዴት ማድረግ ያስፈልጋልና ይህ ስልጠና ጥሪ ሲቀርብልኝ በደስታ ተቀብዬ ነው የተካፈልኩት። ሀቅ ቼክ ቀደም ሲል በአንድ የዜና ተቋም ይሰሩ በነበሩ ጋዜጠኞች የመረጃን ትክክለኛነት ለማረጋገጥ የተቋቋመ ድርጅት ነው። ላለፉት አራት ዓመታትም በተለያዩ ማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ የሚሰራጩ ሀሰተኛ መረጃዎችን በማጣራት በአራት የተለያዩ የኢትዮጵያ ቋንቋዎች ሲያሰራጭ ቆይቷል። ኪሩቤል ተስፋዬ በተቋሙ የመረጃ አጣሪና አስተባባሪ ሆኖ ያገለግላል። ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩ በጎ ነገሮችን፣ መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቴክን ጆይን ካደረኩ በኋላ ነው ማለት ነው። ሀሰተኛ መረጃ ሰዎች ላይ ከእንደዚህ የሚዋሻል ሁሉ እስክል ድረስ ማለት ነው ብዙ ጊዜ እንዲሁም መጀመሪያ አካባቢ ይቸገር ነበር፣ የቱ ሀሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ ሀሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ ይመጡ ማለት ነው። ኢትዮጵያ ውስጥ በብዛት ሰዎች የሚያስተውሉት ፖለቲካዊ ይዘት ያላቸውንና በሀገሪቱ ከሚካሄዱ ጦርነቶች ጋር የተያያዙትን ሀሰተኛ መረጃዎች ይሁን እንጂ ኪሩቤል እንደሚለው በተለይ ባለፉት አምስት ዓመታት ውስጥ የግለሰቦችን ስብዕና ከሚያጠለሹ መረጃዎች አንስቶ የህብረተሰብን ጤና የማሻሻል፣ የአየር ንብረት ለውጥን የመዋጋትና ዲሞክራሲን የማስከበር ሂደቶችን አዳጋች ያደረጉ ሀሰተኛ መረጃዎች ይሰራጫሉ። አለም ላይ ብቻ ሳይሆን አሜሪካ ምናምን ብቻ ሳይሆን እኛ ሀገርም ከኮቪድ ጋር የተገናኙ ብዙ ሀሰተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበር። ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችም ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶች እና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሀሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው አሁን ደግሞ ሪሰንትል ያለው የጂኦፖለቲካል ኢሹ ኢትዮጵያ ከሬድሲ ጋር ያለው ሁኔታ ራሱ ሀሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው። ኪሩቤል እና በሀቅ ቼክ የሚሰሩት ባልደረቦቹ በተለያዩ ማህበራዊ ሚዲያዎች የሚሰራጩ ሀሰተኛ መረጃዎችን ለመለየት እና ለማጣራት የተለያዩ የቴክኖሎጂ ውጤቶችን ይጠቀማሉ። እስከ ቅርብ ጊዜ ድረስ ክራውርታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ፌስቡክ፣ ኢንስታግራም እና ሬዲት ነው ሞኒተር ማድረግ የሚችል። በዛ ቱል በጣም ፓወርፉል ቱል ነበር። ነገር ግን ሪሰንትሊ ሜታ ዘግቶታል ያንን ቱል። እንደዚህ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል። እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲዝ፣ የሰውን አቴንሽን እንዲዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ ቪዲዮዎች ሊሆን ይችላሉ። ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባላለ ምስልን ወደ ኋላ ልዮች ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት፣ መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ኢሜጅስ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጉግል ሌንስ ወይም የካሜራ ምልክት ሚያሳያለ ቀጥታ ጉግል ሚኖ ላይ ስንገባ በሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሺያ ፕሮዳክት አለ፣ ያንዴክስ የሚባል ባይዱ ነው የቻይና ቢንግ የማይክሮሶፍት ፕሮዳክት አለ። እነዚህም የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መች እና የት እንደተጋሩ በምን አይነት ኮንቴክስት ምሽ ተደርገው እንደነበር ሄደ የምንመለስበት ነገር አለ። ነጻነትም በሀቅ ቼክ ባገኘው ስልጠና መሰረት በምስልና በቪዲዮ በመታገዝ የሚሰራጩ መረጃዎችን ለማጣራት እንደ ጉግል ሪቨርስ እና አይቪዲ የመሳሰሉ መተግበሪያዎችን ይጠቀማል። በተለይ በርካታ ግጭቶችና የፖለቲካ አለመረጋጋቶች በሚካሄዱበት ኢትዮጵያ በሀቅ የሚሰጠው መረጃን የማጣራት ስልጠና በጣም አስፈላጊ መሆኑንም ያመለክታል። ሀሰተኛ መረጃው ግለሰብ ከግለሰብ ከማጣላት፣ ከማቀን፣ ከመበቀል አልፎ ትላልቅ ኩባንያዎችን ገጽታቸውን የማበላሸት ስራ ይሰራል። በሀገር ደህንነት ላይ ህዝብ ለህዝብ ተከባብሮ የኖረበትን ህዝብ ወደ መጥፎ ጸብ ውስጥ ስሜት ውስጥ እንዲገባ ጭምር ያደርጋል እና እነዚህን ስራዎች መስራት ማለት የፋክት ቼኪንግ ስራ መስራት ማለት እነዚህን መታደግ ማለት ነው። አሁን አንድ ሀገር ላይ ምርጫ ሲመጣ ሀሰተኛ መረጃ ይመጣል። ግጭት ሲመጣ ያን ያባብስ የሚችሉ ነገሮች በሀሰተኛ መረጃዎች ይሰራጫሉ። ስለዚህ ያንን እየተከታተሉ ህዝብን ማዳን ሀገርን ማዳን ይገባል። ወዳልሆነ ወደ መጥፎ አይነት ውስብስብ ወደማንወጣው ችግር ውስጥ እንዳገባ ይከላከላል ማለት ነው። ችግሩ ግን ኢትዮጵያ ውስጥ ሀቅን በማጣራት ስራ የተሰማሩ ባለሙያዎች ቁጥር እጅግ በጣም አነስተኛ ነው። ኪሮቤል እንደሚለው በከፍተኛ ሁኔታ እየተሰራጩ ያሉትን ሀሰተኛ መረጃዎች ለመዋጋት የመረጃ አጣሪ ባለሙያዎች ቁጥር ማደግ ይኖርበታል። እንደ ኦርጋናይዜሽን ሶ ሎካል ኦርጋናይዜሽኖች ጥቀስ ብትይ እኛ ሀቅ ቼክ ና ኢትዮጵያ ቼክ ናቸው ሁለቱ ናቸው። ሎካል ቤዝ ላደርገው የሚሰሩ ማለት ነው ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳ ቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከአስራ ስምንት ሀገር በላይ ኦፕሬት የሚያደርግ ፋክት ቼክንግ ኢኒሽቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሽቲቭ ነው ፔሳ ቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ ኤኤፍፒ ኤኤፍፒ ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉ እና መልሰው ዲበንክ የሚያደርጉ የራሱ ፋክት ቼከሮች እንዳሉት አውቃለሁ። ነገር ግን አስር ከአስር ወይ ከአስራ አምስት የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር እያደረገ ዲበንክ የሚያደርግ ሰው ደግሞ አስር ሰው ይሆናል ብዬ እኔ አላስብም። በጣም ትንሽ ነው። ካለው ትልቅ ከመቶ ሀያ ሚሊዮን ሕዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ አስር ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰቡ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው። ኪሩቤል አክሎ በተለይ ኢትዮጵያ ውስጥ የመረጃ ተደራሽነት እጅግ የተገደበ መሆኑ ሀሰተኛ መረጃዎችን የመዋጋቱን ሂደት እጅግ ፈታኝ አድርጎታል ይላል። አክሰስ ቱ ኢቨን ለቀላል ጥያቄ ለስካም ይሄ ነገር ድርጅታቸው እንደዚህ አይነት ነገር ሼር አድርጓል፣ እኛ ቼክ እንደ እውነት እንዳልሆነ ቼክ አድርገናል። ነው አይደለም? ስታያቸው እንኳን መመለስ ማይፈልጉ ሰዎች፣ ከባባድ ሾች ቢኖሩ አንደርስታንደብል ነው። ነገር ግን እንደዚህ አይነት ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው። ሐቅ ቼክ ከመረጃ ማጣራት በተጨማሪ እንደ ነጻነት ላሉ የኮሚኒኬሽን ባለሙያዎች ጋዜጠኞችና የመንግስት ተቋማት ስልጠናዎችን ይሰጣል። እስካሁንም ከዘጠኝ መቶ በላይ ሰዎች በተቋሙ ስር ስልጠና መውሰዳቸውን ኪሩቤል ይናገራል። በሀቅ የተጣሩ መረጃዎች በተቋሙ ድረ ገጽና እንደ ፌስቡክ፣ ኤክስና ቲክቶክ የመሳሰሉ የማህበራዊ ሚዲያ ገጾች ከመጋራታቸው በተጨማሪ እንደ አርቲስት ቲቪና ሀገሬ ቲቪ ከመሳሰሉ የሀገር ውስጥ ሚዲያዎች ጋር በመተባበር ለህዝብ እንዲደርሱ ይደረጋል። ኪሩቤልም መረጃን በማጣራት ለህብረተሰቡ ማድረስ መቻሉ ብቻ ሳይሆን ሌሎች ጋዜጠኞችም መረጃ ከማውጣታቸው በፊት እውነቱን እንዲያጣሩ ማገዝ መቻሉ የፈጠረበትን ስሜት ይገልጻል። እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን አጣርቶ እውነትን ማጋለጥ፣ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። እሱን ያወቅሁት ሀቅ ቼክ ከገባ በኋላ የሰቡ ኢንጌጅመንት፣ የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው፣ እውነትን መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰቡን ፊድባክ ስመለከት ነው። ኢትዮጵያ ውስጥ መረጃን በማጣራት ስራ የተሰማሩ ሰዎች ቁጥር እጅግ አነስተኛ ይሁን እንጂ እንደ ሀቅ ያሉ መረጃ አጣሪ ተቋማት በመደበኛውም ይሁን በማህበራዊ ሚዲያ ላይ የሚሰራጩ ዘገባዎች ትክክለኛ መሆናቸውን በማጣራት የሚያጠፉት ጊዜ የሐሰተኛ መረጃዎች ስርጭት እንዲቀንስ ዜጎች ትክክለኛ መረጃ እንዲያገኙና ህብረተሰቡ በሚዲያ ላይ ያለው አመኔታ እንዲጨምር ያግዛል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሐሰተኛ መረጃ በኢትዮጵያ እየደቀነ ያለው ፈተና እንዲሁም ይህን ችግር ለመቅረፍ እየተደረገ ስላለ እንቅስቃሴ ነው። የተከታተለን የተመለስ ነው። አሁንም ዝግጅቶቻችን ከአሜሪካ ድምፅ እንደቀጠሉ ናቸው። አዎ የአሜሪካ ድምጽ የራዲዮ በቴሌቪዥን ስርጭታችን ዘወትር ከሰኞ እስከ እሑድ ከምሽቱ ሶስት ሰዓት ጀምሮ በ22 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሰዓት ቪርቹዋል ቻናል 57 ዲግሪ ኢስት ከዋሽንግተን ዲሲ የሚተላለፍ ነው። በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ መከታተል ትችላላችሁ። ከሰኞ እስከ ዓርብ የሚኖረው ዝግጅታችን ደግሞ በፌስቡክ አት ቪ አማሪክ ላይም በቀጥታ ይተላለፋል። አሁንም ከእኛ ጋር እንድትቆዩ በድጋሚ እንጋብዛለን። ቀጣዩ መሰናዷችን ደግሞ ኢትዮጵያ ውስጥ በበጎ ምግባር ስራ ላይ የተሰማሩ ሁለት ግለሰቦችን ያስተዋውቀናል። የምሽቱ ልዩ እንግዳችን የሆኑት ባልና ሚስት ናቸው አሜሪካዊቷ ሜርሲ ኤሪክሰን እና ባለቤቷ ሰፊነህ ብርሃን ሜርሲ ከሀያ ዓመት በላይ ኢትዮጵያ ውስጥ በመኖሯ ምህረት በሚለው ስሟ ነው የምትታወቀው አማርኛም ትሞክራለች እንግዶቻችን በአማራ ክልል ባህርዳር ከተማ ውስጥ ለሀያ ዓመታት የበጎ አድራጎት አገልግሎት እየሰጠ የሚገኝ ግሬስ የተሰኘው ፋውንዴሽን ባለቤት ናቸው አሳዳጊ አልባ ሆነው ተጥለው የተገኙ ጨቅላ ህጻናትን ሰብስቦ በማሳደግ ና የቀን ስራ እየሰሩ ኑሯቸውን ለሚገፉ እናቶች ልጆቻቸውን በመያዝ የማቆያ አገልግሎትም ይሰጣል። ልክ ብለሃል። ግን ደግሞ ይሄ ብቻ አይደለም። በባህር ዳር ከተማ ጉድጓድ ውሃ በመቆፈር የነፃ ውሃ አገልግሎትም ለማህበረሰቡ ያቀርባሉ። አንደኛ እና ሁለተኛ ደረጃ ትምህርት ቤቶችንም በማስገንባት ከስምንት መቶ በላይ ልጆችን ተቀብለው ያስተምራሉ። በእውነቱ ድንቅ ስራ ነው። ይሄ እንግዲህ እነዚህ መልካም በጎ አድራጊዎች እዚህ ስቱዲዮ ጋብዘሽ አነጋግረሻቸዋል። ስመኝሽ ወደ ቆይታችሁን እንለፍ ምህረት ማርሲ ኤሪክሰን፣ እንዲሁም ሰፊ ነው ብርሃን፣ እንኳን ወደ አሜሪካ ድምፅ በደህና መጣችሁ። እንኳን ደና ቆየሽን። እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ ግሬስ የግብረ ሰናይ ተቋም ባህር ዳር ውስጥ አሳዳጊ አልባ የሆኑ ተጥለው የተገኙ ጨቅላ ሕጻናትን በማሳደግ እንዲሁም ደግሞ የቀን ስራ እየሰሩ ኑሯቸውን የሚገፉ እናቶች ስራ እንዲሰሩ ልጆቻቸውን በመያዝ በማቆየት አገልግሎት በመስጠት የሚገኝ የበጎ ድርጅት ተቋም ነው ና። እስኪ እንዴት ተመሰረተ? ይህንን መልካም ስራ እንዴት ጀመራችሁ? የሚለውን ምህረት ከአንቺ ልጀምር። እሺ፣ ስለዚህ እኔ መጀመሪያ ጊዜ ኢትዮጵያ ሄጃለሁ ከሀያ ዓመት በፊት ግን፣ አንዳንድ ሰው ምግብ የለም፣ ቤት የለም፣ ልጆች በጣም ትንሽ እድሜ ሞት ነው። ስለዚህ እኔ ከእግዚአብሔር እርዳት፣ ወደ ኢትዮጵያ የመጀመሪያ ጊዜ ሀያ ዓመት በፊት። እንዴት አብራችሁ መስራት እንደጀመራችሁ ሰፊ ነው። ወደ አንተ ልምጣ በፕሮጀክቱ እኔና እሷ ከመገናኘታችን በፊት ፕሮጀክቱ ተጀምሮ ነበረ፣ ስራም ጀምሮ ነበረ። እሷ ናት የጀመረችው፣ እሷ ጀምራው ነበረ። ብዙ እናቶች ብዙ እናቶች ልጆችን ለማሳደግ ስትጀምር በጉዲፈቻ ካሉን ልጆች የመጀመሪያዎቹ ማለት ነው እና ብዙ እናቶች ጠይቋት ነበረ ተጨማሪ ልጅ እንድትወስድ። እኔ ሁል ጊዜ ብዙ ልጆች እፈለጋለሁ እና ኢትዮጵያ አንዳንድ ጊዜ ፍሮም ታይም ቱ ታይም ቺልድረን ለፍት አባንድንድ ኤንድ አይ ፕሬይድ That the Lord would bring me any children that He wanted for me to raise. His selezi ya majimiri sosli joj, meta kayane, and kazabohala, and lela gen kayesost majimiri, hulu nagar aitch alo, ya fikr, kali joj fikr, ya unet fikr, ya unet nutrition, migib, bet, bet sub. የትልቅ ቤተሰብ እና ከዛ በኋላ እኔ ሀሳብ በዛ ሰዓት ጸለይ ነበር። እግዚአብሔር ይሄ ሀሳብ ከአንተ ጋር ከአንተ መጣ። ሰዎች ያስፈልጋል። ከየኔ ጋር አብረው ከየኔ ጋር እንጀምር እንጀምራለን። ከዛ በኋላ አምስት ልጆች በዛ ሰዓት እናት አባት ይሄ ልጆች ግን ከትንሽ ጊዜ በኋላ እናት መጣ። እነሱ እናት እና ከዛ በኋላ ሁል ጊዜ የጻሎት ልጆች ከአብረው ከቤተሰብ ይቆያል። ምን ያስፈልጋል እርዳት፣ ምን እርዳታ ያስፈልጋል የሚለውን ነው። ከእናት ከአባታቸው ጋር ሆነው እርዳታ እንዲያገኝ ማድረግ ላይ ነው ያተኮርሹ ማለት ነው። ሰፊ ነው። ወደ አንተ ልምጣ ና እነዚህ ልጆች እንግዲህ በማቆያው ውስጥ እናት አባት የሌላቸው እንዲያድጉ ይደረጋል። ወላጅ ያላቸው ደግሞ እሷ እንዳለችው ከወላጆቻቸው ጋር ሆነው እንዴት ይረዳሉ የሚለውን ነው በግሬስ ማዕከል ውስጥ እርዳታ የሚያገኙትና። እስኪ ሂደቱ ምን ይመስላል? ለምሳሌ ወላጅ አልባ የሆኑት ህጻናት ምን ያክል ነው በተቋሙ ውስጥ የሚቆዩት? ምን አይነት ድጋፍ ነው የሚያገኙት? ወላጅ እንዲያገኙ ውስጥ የምታደርጉት እንዴት ነው? ድርጅቱ ብዙ አገልግሎቶችን ይሰጣል። የሚሰጣቸው አገልግሎቶች ውስጥ ደይ ኬር አለ፣ ቴምፖራሪ ኬር አለ፣ ከዛ ፋስተር ኬር አለ። ሪዩኒፊኬሽን የሚባል ፕሮግራም አለ። ቤተሰቦችን ፈልገን መልሰን እናቀላቅላለን። እንደገና ደግሞ የአገር ውስጥ ቤተሰብ አዲስ ቤተሰብ ጉድፈቻ የሚባለው እሱን ወላጆችን ፈልገን ልጆችን እንመልሳለን። እና ማንም ሰው ወደዛ ድርጅት ሲመጣ ይህንን አገልግሎት አንሰጥም አይባልም። ምክንያቱም ያ ሰው እግዚአብሔር ደጅ ላይ እንደቆመ ነው እሷ የምታየው። እና ምንም ችግር ይሁን ምንም እርዳታ ሰው ያስፈልገው ምክርም ሊሆን ይችላል፣ ምግብም ሊሆን ይችላል፣ ልብስም ሊሆን ይችላል፣ ውሃም ሊሆን ይችላል። የስሞል ቢዝነስ ፕሮግራም አለን ስልጠናም ሊሆን ይችላል እና ማንም ሰው ይምጣ እንቀበላለን። ከዛ ግን ወላጅ የሌላቸው ወይም ካደጉ በኋላ ደግሞ የሚመጡ ልጆች ካሉ እዛ ቤት ከመጡ ጀምሮ ትምህርታቸውን ጨርሰው ልክ ቤትሽ ውስጥ ያለ ያ ልጅሽ ነው ያ የድርጅቱ ልጅ ነው የዛ ሁሉ ሰራተኛ ወደ 227 ሰራተኛ አለን ባህርዳር ላይ ብቻ ና ያ ሁሉ እናት አክስት፣ እህት፣ ወንድም ነው አንቺ ብተጅ አክስቴ ነው የሚልሽ ትምህርት ቤት ገብተው ኮሌጅ እስኪጨርሱ ድረስ ኮሌጅ የማይገቡ ከሆነ ደግሞ በሚፈልጉትን ስራ ራሳቸውን እንዲችሉ ተደርጎ እስኪሄዱ ድረስ ከሄዱም በኋላ ቤተሰብ ናቸው። ስለዚህ አድገው ትልቅ ሆነው ታያቸዋላችሁ። የኮሌጅ ተማሪዎች አሉ። አሁን ተመልሰው ግራጅዌት ታርገው እኛ ጋር እዛ ድርጅቱ በነፃ የሚያገለግሉ አሉ፣ የሚያስተምሩ አሉ። እየተመላለሱ በህክምናም ሆነ በተመረቁበት ሙያ ድርጅቱን ተመልሰው ያገለግላሉ። በክረምት በክረምት በተለይ በነፃ ትምህርት አለ። ምህረት ኤሪክሰን ኢትዮጵያዊ አይደለሽም አሜሪካዊት ነሽ። እንዴት ወደ ኢትዮጵያ ሄድሽ እና ይሄንን ተቋም ልትመሰርች ይቻልሽ? ስለዚህ የመጀመሪያ ጊዜ እኔ እድሜ 17 አመት በዛ ሰዓት እና እንደገና የእግዚአብሔር ድምፅ ከኔ መጣ። እነዚህ ከአሜሪካ ወደ ውጭ ነው እና ኢትዮጵያን እንዴት መረጥሻ? ኢትዮጵያ እኔ ሀሳብ በአፍሪካ ፈልጋለው እና ይሄ ኦርጋናይዜሽን ድርጅት በዛ ሰዓት ከነሱ ኢትዮጵያ ሂጃለው እና በዛ ሰዓት ፊዲንግ ፕሮግራም አለ፣ እነሱ ትምህርት አለ ምናምን። ከባድ ጊዜ ምክንያቱም በጣም ብዙ ሰው ምግብ የለም። ስለዚህ ከዛ በኋላ ወደ እኔ ሌላ ቦታ በአፍሪካ ሂዳለሁ። ከአምስት አመት በኋላ እንደገና ኢትዮጵያ እና እግዚአብሔር ድምፅ በጣም ተንካሪ ነው። ይሄ እዚህ አንቺ ቤት ነው። እዚህ አንቺ ስራ፣ በስራው ውስጥ ነው የተዋወቃችሁት፣ ስራውን ያገናኛችሁ። ስለዚህ እየተደጋገፋችሁ ነው የምትሰሩት። ስለዚህ በዚህ መልኩ ምን ያክል ልጆች ረድታችኋል? ምን ያክል ልጆች ለትልቅ ደረጃ አብቅታችኋል? በጣም ብዙ ናቸው። በቁጥር በአመት ካልሆነ በስተቀር እስካሁን ድረስ ያለው አይታወቅም። ግን ለእኛ የሰው ሕይወት ማትረፍ ነው ትልቅ ደረጃ። ቤተሰብ ለሌላቸው ቤተሰብ መሆን ነው ትልቅ ደረጃ። እኛ በአመት ሁለት ጊዜ የምንሰጠው ስልጠና አለ። የሕፃናት እንክብካቤ ትምህርት እና ቻይልድ ኬር ከሌላ ሀገርም እያስመጣን እና ባልሳሳት፣ ባህር ዳር ያሉ የግል ትምህርት ቤቶች ምናልባት ኬጃ አካባቢ ያሉ መምህራን በሙሉ የእኛ ግሪያጆቾች ናቸው ማለት ነው። እና በጣም ምንሰጠው ምንም ችግር ካለ እና እግዚአብሔር ፈቃድ ከሆነና ጊዜውን ከሰጠን የእኛ ችግር አይደለም ብለን አንተውም። እንግዲህ ሀያ ዓመት ረጅም ጊዜ ነው። ለሀያ ዓመት ነው ይሄንን አገልግሎት ሲሰጥ የነበረው እና ምናልባት አንቺ ቀድመሽ ጀማሪም ስለሆንሽ ምን ያክል ሰዎች ምን ያክል ህጻናቶች በእናንተ ድርጅት ውስጥ እንዳለፈ መረጃው ካለሽ እና ምን ስለጣ መጣ ከማህበረሰቡ ከባህርዳር ነዋሪ እናቶች ምን ይሉሻል? ስለዚህ ሁል ጊዜ አዲስ ሰው መጣ እኔ ሀሳብ This is God's child. This is God's child. This is In child. nagralo is Min min Min Lenanta God's child. This is God's ህፃን፣ አባት እናት የለም። ይሄ ህፃን ወተት አስፈልጋል፣ ብዙ ነገር አስፈልጋል፣ ፍቅር አስፈልጋል። ግን ሌላ ጊዜ ትልቅ ሰው መጣ፣ ሃያ አመት ሰው፣ ሃያ አምስት አመት ምናባት፣ እነሱ አባት እናት የለም፣ ግን ልጅ አይደለም። ስለዚህ እንዴት እርዳት ነው ደግሞ የአባት ነው። አባት በቅዱስ መጽሐፍ ላይ አባት በጣም ያስፈልጋል በቤተሰብ ላይ። አንዳንድ ጊዜ የአባት ሄዷል ወደ ሌላ ቦታ። እሺ ስልክ ለነርሱ ስልክ እንደውላለን፣ እነርሱ እናገራለን። እንደገና ያበት ታገናኛላችሁ። ሰፊ ነው እንግዲህ እናንተ የራሳችሁም ልጆች አሏችሁ፣ አስራ ሁለት ልጆች አሏችሁ። ተጨማሪ የምታሳድጓቸውና ምን ያክል ፈታኝ ነው? ከራሳችሁ ልጆች፣ ከኑሯችሁ ጋራ እና ከማህበረሰብ ውስጥ የምታገኙት ምላሽ ምን ይመስላል? የእኛ ልጆች ልጅ፣ በነገራችን ላይ ከባድ አይደለም። ስታስብ በ ከባድ ይመስላል፣ ልጅ ማሳደግ ከባድ ነው ተብሎ ስለተወራ ነው እንጂ ከባድ አይደለም ተብሎ ቢወራ ኑሮ ይህን ያህልም ሰው አይፈራውም ነበረ። እና የተነገረን ነገር የሚነገረን ነገር ነው ከባድ ያስመስለው እንጂ ልጅ ማሳደግ ከባድ አይደለም። አልከበዳቸውም። ምንም አይከብድም። ልጆችሽ ደስተኛ ናቸው። ስጦታ ያግዛሉ። በእናንተ በምትሰሩት አብረችሁ ልጆች ሁልጊዜ አብረው ከሄዳለን ልጆች አሁን አንዳንድ ልጅ ትልቅ ነው። የመጀመሪ ልጅ አሁን ሀያ ሶስት አመት እና እሷ ባል አላት ልጅ አላት። ግን የትንሽ ልጆች አሁን የትንሽዋ ወደ አንድ አመት ከሁለት ሳምንት በኋላ ስለዚህ ሁሉ የትንሾች ሁሉ ከዩኔ ቤት ውስጥ አሁን ስምንት ልጆች አለን። አንድ ላይ ወደ ኢትዮጵያ እንደገና አሜሪካ ከበድ ሰብ ነው። የተወሰኑት አሜሪካ ናቸው የተወሰኑት ኢትዮጵያ ናቸው ስምንቱ የራሶች ልጆች ሌሎቹ በጉዲፈቻ ፈቻ የምታሳድጓቸው ናቸው ግን ሁሉሁሉም የራሶች ልጆች ናቸው ከእግዚአብሔር ሁሉ በትክክል እንግዲህ በባህር ዳር ከተማ ነው ይሄ ግሬስ ተቋም የሚገኘው ማዕከሉ የሚሰራውና ለማስፋትም በአማራ ክልል ውስጥ እቅድ አላችሁ ግን ደግሞ በአማራ ክልል ውስጥ የሚታይ ደግሞ ግጭት አለ፣ መፈናቀሎች አሉ። በርካታ ሕጻናትም ወላጅ አልባ ሆነዋል እና ይሄ ምናልባት እንድታሰፉ ተቋሙን ምክንያት ሆናችኋል። ያለው ተግዳሮት ምን ይመስላል? ከዛ ጋር ተያይዞ የእኛ በክልሉ የማስፋት ፕሮግራም የነበረን በፊት ነው የቆየ ነው እና በግጭቱ የተነሳ የሚደርሱ በተለይ ሕጻናትና ሴቶች ላይ አረጋውያን ላይ ችግሮች ይኖራሉ፣ ቁጥሩም ይጨምራል። እና ግን ለማስፋት ምክንያት የሆነን እንደዚህ አይነት አገልግሎቶች ብዙ መስፋት አለባቸው። ልጆቹ ያንን የሚገባቸውን በልጅነት የሚገባቸውን ነገር ትምህርት፣ ህክምና፣ መመገብ፣ መልበስ ያንን ማግኘት ያለባቸውን ሳያገኙ ማለፍ የለባቸውም እና አሁን ደብረ ማርቆስ እዛ ገብተናል። ለገና የገና ስጦታ ጀምረናል። ማዕከሉን ግንባታ ላይ ነን። እንግዲህ እሱ ሲያልቅ ውሃም የውሃ አገልግሎትም እንሰጣለን። ባህር ዳር የውሃ ችግር አለ እና እሱን ችግር ለመቅረፍ ምን እናርግ ተብሎ የውሃ ጉድጓድ ቆፍረን በነፃ ማንኛውም ባህር ዳር ከተማ ያለ ሰው የማያውቅም በዚህ አጋጣሚ የውሃ ችግር ሲኖር ግሬስ ሴንተር ግሬስ መካከል ለእናቶችና ለወላጆቻቸው ለህፃናትና ለወላጆቻቸው ሂደው ውሃ በነፃ መውሰድ ይችላሉ። እስኪ እንደው ምናልባት በአጠቃላይ እንግዲህ አሁን እንዳልከው ተቋም፣ ሁለተኛ ተቋም ደብረ ማርቆስም ላይ እየከፈታችሁ ነው፣ የአንደኛና የሁለተኛ ደረጃ ትምህርት ቤት ተቋማትም ገንብታችሁ ስራ ጀምራችኋል ና የወደፊት አላማቸው ምንድን ነው? ግሬስ ምን ደርሶ ማየት ትፈልጋላችሁ? ከአንተ ልጀምርና የሰው ልጆች ፍላጎት የሰው ልጅ መሆን የሚፈልጉትን ነገር በተፈጥሯዊ ሁኔታ ሲወሰን ማየት አይፈልግም እና ልጆችን የቀን ከተወለደ ህፃን ጀምሮ እስከ ዩኒቨርሲቲ ድረስ ከዛም ስራ እስኪዝ ድረስ ነው። እና አሁን ግንባታዎች ገንብተን ትምህርት ቤት የራሳችን ትምህርት ቤት አለን። በውጭም የእኛ አሁን እስከ ሰባተኛ ክፍል ነው። ከዛ በላይ ያሉት የግል ትምህርት ቤቶች ነው እየከፍልን የምናስተምረው ግሬስ ደርሶ የምናየው ከሃይ ስኩል አሁን እስከ ሰባት አለ ከዛ እስከ አስራ ሁለት ከዛ በኋላ የራሱ የቴክኒክና ሙያና ዩኒቨርሲቲ እንዲኖረውና እዚያ እንዲደርስ ከዛም በኋላ የቴክኒክና ሙያው የራሱ ልጆቹ ራሳቸው አካባቢያቸውን ሲገነቡ አካባቢያቸውን ራሳቸውን ሲለውጡ፣ ሌላ ሰው ሲያስተምሩ ማየት ነው የምንፈልገው። በጣም ደስ ይላል። አንቺስ ግሬስን የት ደርሶ ማየት ትፈልጋለች? ግሬስ የእግዚአብሔር ድርጅት ነው እና እዛ ሰዎች ድርጅት፣ የስታፎች የቤነፊሻሪዎች እነሱ ነው። ስለዚህ በእግዚአብሔር መንገድ ሁልጊዜ እንሄዳለን። በጣም ነው የማመሰግነው። ሰፊ ነው። ብርሃን ምህረት ወይም ርሲ ኤሪክሰን የግሬስ በጎ አድራጎት ተቋም መስራቾች ባለፈው ሀያ አመት ውስጥ የወላጅ አልባ ህጻናትንና ዝቅተኛ ገቢ ያላቸውን እናቶች በማገዝ በባህር ዳር ከተማ እንዲሁም በሌሎች አካባቢዎች እያደረጋችሁት ያላችሁትን እንቅስቃሴ አስመልክቶ በስቱዲያችን ተገኝታችሁ ለተመልካቾቻችን ለአድማጮቻችን መግለጫ ስለሰጣችሁ እጅግ አድርጌ አመሰግናለሁ። እንግዶቻችንን ምህረት ወይም ሜርሲ ኤሪክሰን እና ሰፊ ሰው ብርሃንን በድጋሚ እናመሰግናለን። አድማጮች፣ የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሑድ ምሽት የመስተዋት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ አስማማየ ነውና። እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና።